አንዴ በጸጥታ ችግር ከዚያም ደግሞ በኮቪድ-19 ዓለም አቀፍ ወረርሽኝ ክፉኛ የተፈተነው የ2012 ዓ.ም የከፍተኛ ትምህርት ተቋማት የመማር ማስተማር ሂደት አሁን ላይ ደግሞ በተረጋጋ ኳህን እንዲጀመር ጥረቶች ቢደረጉም እስካሁንም ግን ተማሪን ከትምህርት ቤት የተለያየው ፈተና እንደቀጠለ አለ። ሰሞኑን የ45 የከፍተኛ ትምህርት ተቋማት ተወካዮችን በጅማ አሰባስቦ ሲካሄድ የነበረው የሶስት ቀናት ኮንፈረንስ ትናንት ማምሻውን ያጠናቀቀው የሳይንስና ከፍተኛ ትምህርት ሚኒስቴር በተያዘው ዓመት ተማሪዎቹ ወደ ዩኒቨርሲቲዎቻቸው ተመልሶ ትምህርት ሂደታቸውን እንዲቀጥሉ የሚያስችላቸው አግባቦች ላይ ስመክር ቆይተዋል። ሚኒስቴሩ በዚሁ አምና ትምህርት እንዳይቋረጥ የተደረጉትን ጥረቶች ያደናቀፉት ፈተናዎችንም መገምገሙን የተቋሙ የኮሚኒኬሽን ኃላፊ አቶ ደቻሳ ጉርሙ ለዶይቼ ቬለ ተናግረዋል። ቅድመ ምረቃ ደረጃ እና ከዚያ በታች ያለው ስልጠና ላይ ያሉ ተማሪዎችን ትምህርታቸውን ወይም ደግሞ ስልጠናቸውን እንዲቀጥሉ የተደረጉት ጥረቶች ሁሉም ባይሆኑ የተወሰኑ የከፍተኛ ትምህርት ተቋማት ተማሪዎች ከትምህርት እንዳይርቁ በቴክኖሎጂ የታገዙ የትምህርት አሰጣት ሂደቶችን ወደ ትግበራ ለማስገባት ጥረቶችን ቢያደርጉም ያም ከድህረ ምረቃ ውጪ ለቅድመ ምረቃ ተማሪዎች አመርቂ ውጤትን ሊያስገኝ ባለመቻሉ እንዳልተገፋበት ተናግረዋል። በመሆኑም አሁን ላይ ተማሪዎችን የኮቪድ-19 መከላከል ሕግጋትን በማይጣረስ መልኩ የመማር ማስተማር ሂደቱን ለማስጀመር ከያዝነው ወር መጨረሻ ጀምሮ ቢያንስ ለተመራቂ ተማሪዎች የዩኒቨርሲቲ የመግቢያ ጥሪ እንደሚደረግ ሰሞንኛው የከፍተኛ ትምህርት ተቋማት ኮንፈረንስ ከመግባባት ላይ ደርሷል የተባለው ኮቪድ በአንዴ ባይጠፋም፣ እንደዚህ ባይቀጥልም ስለዚህ እየቀነሰ ይሄዳል የሚለውን ነገር ታሳቢ በማድረግ በመጠነኛ የተማሪ ቁጥር ነው ትምህርት መጀመር የተፈለገው። በተለይም ደግሞ ለተመራጭ ተማሪዎች ቅድመ መመስጠት ነው። አሁን መጀመር የተፈለገው ዝግጅት ይፈልጋል። እንደ ድሮ በለመድነው መንገድ በመሆኑም የከፍተኛ ትምህርት ተቋማቱ ወጥነትም ሳይጠብቁ አቅምና ዝግጅነቱን ያላቸው ዩኒቨርሲቲዎች እስከ መስከረም 25 ቀን 2013 ዓ ምህረት ድረስ ዝግጅት በማድረግ ወደ ትምህርት የመመለስ የመጀመሪያ ምዕራፍ ስራውን እንዲከውኑ አቅጣጫ ማስቀመጡን የሳይንስና ከፍተኛ ትምህርት ሚኒስቴር የህዝብ ግንኙነት ኃላፊው ደቻ ሰጉርሙ ነግረውናል። ሌላው ፈተና ይሆናል ተብሎ የተሰጋው የከፍተኛ ትምህርት ተቋማት የለይቶ ማቆያና የኮቪድ-19 ምርመራ ማዕከላት ሆኖ መሰንበት ነው። ይሁንና መሰል አገልግሎቶች በከፍተኛ ትምህርት ተቋማት የቀነሱ መምጣታቸው ትምህርት የማስጀመሩ ጉዳይ አስገዳጅ ሆኖ መታየቱ ነው የተገለጸው። በያዝነውም ወር መጨረሻ ከ700 ሺህ ገደማ የከፍተኛ ትምህርት ተቋማት ተማሪዎች 100 ገደማ የሚሆኑትን ተመራቂ ተማሪዎች ወደ ዩኒቨርሲቲዎች በመመለስ እንደሚጀመር የሚጠበቀው የትምህርት ሂደቱ በቀጣይም ቀሪዎቹን ተማሪዎች ወደ ዩኒቨርሲቲዎች ለመጥራት ተለዋዋጭ እቅዶች መያዛቸው ማለት ተወስቷል። ሌላው ባለፈው ዓመት ፈተና ሆኖ የከረመው የከፍተኛ ትምህርት ተቋማት የጸጥታ ችግር በዘንድሮ ዓመት ከአምናው በመማር ጠንከር ያለ ውጥን ቢያዝም እስካሁን ግን ያ ስጋት አለመሆኑ ነው። አቶ ስራዎችና የህግ በላይነት ለማስከበር የተሰሩ ስራዎች የተሻለ ውጤት ተገኝቶባቸዋል። እሱኑ ማጠናከር ነው። አሁን በጣም ከፍተኛ አሳሳቢ ነገር አይደለም። ምክንያቱም ያው ከዛ ብዙ የተማርናቸው ነገሮች ስላሉ ማለት ችግር ፈጣሪዎችም የተማሩት ነገር አለ አብዛኞቹ ማህበረሰብ እንደዚሁ ጉዳቱ የሁሉም ስለሆነ መጠና የሆነብን አይገጥመንም ብለን ግን ተዘናከል የሚቀመጥ ነገር ስጣነው በጣም አጠናከረ ሁሉም ባሉ ድርሻ ልትታቆበት ይጠራ ጉዳይ ነው። ለዶቼ ቬለ የተጠናቀረው ዘገባ ስዩንጌቱ ነኝ አዲስ はあ。